ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። አሮጌውን የአውሮፓውያን 2017ን ሸኝተን አዲሱን 2018ን ልንቀበል ከደጃፉ ላይ ቆመናል። በዓሉን ለምታከብሩ አድማጮቻችን መልካም አዲስ ዓመት እንመኛለን። የተቀራቸው አድማጮቻችን በሙሉም እንኳን ለዚህ ሰዓት በሰላም አደረሳችሁ። አቶ ለማና አቶ ገዱ ያወጥቷል። አሁን ሁለቱ መሪዎች ከሌሎቹ ከበፊቶቹ የተለዩ ናቸው በሚለው በግማሽ እስማማለሁ። ለምን ሲባል ቢያንስ የክልላዊ ነጻነታችንን በጣም አትጋፉን የማለት ነገር አለ። ያው ራሳቸውም የተለያየ ነገር ሲባባሉ ሰምተናል። አን የተለየ የተሻለ ነገር አለ። ሆኖም ግን ሁለቱ ግንባር መፍጠር አይችሉም ወይ መቀመጫቸውን ብዙ ስለሆነ የሚለው የማያስማማኝ ነው። ለምንድን ነው የህዝብ የሚመራው ህዝብ ብዛት ኢቭን የህዝብ ተቀባይነት አይደለም ዋናው ጉዳይ በሀገራችን ፖለቲካ ማነው ጉልበቱ ያለው ዋናውን ትክክለኛውን ስልጣን የያዘው? ወይዘሮ መስከረም አበራ በዲላ ዩኒቨርሲቲ የታሪክ መምህርት ናቸው። ብዙ ችግሮች አሉበት በመጀመሪያ ደረጃ የፌዴራል ስርአቱ የጎሳ የፌዴራሊዝም በመሬት ላይ ያለውን ተጨባጭ ታሪካዊ ማህበራዊና ፖለቲካዊ ሀቅ ጥንቅቅ አድርጎ የሚያካትት አይደለም። አሁን የሰማችኋቸው ደግሞ ዶክተር ቴዎድሮስ ኃይለማርያም እዚያው በዲላ ዩኒቨርሲቲ የታሪክ መምህር ናቸው። በተጨማሪም ወይዘሮ መስከረም በህጻናት ወጣቶችና ሴቶች መካከል የምርምር ባለሙያ ሲሆኑ ዶክተር ቴዎድሮስ ደግሞ ብሔርተኝነትን በሚመለከቱ ርዕሰ ጉዳይ ዙሪያ ጥናቶችን አድርገዋል። ለሁሉም ዜናውን ተከትሎ በሚሰማው የምሽቱ ለጥያቄው መልስ ፕሮግራም በወቅቱ የኢትዮጵያ ፖለቲካ ጉዳይ ዙሪያ ላተኮሩና ከአድማጮች ለቀረቡ ጥያቄዎች መልስ ይሰጣሉ። የአመቱ የመጨረሻ የሙዚቃ ና በአመቱ ምርጥ ምርጦች ላይ ያተኩራል። አሁን አዘጋጁ ደሳለኝ መኮንን ተመልሰዋል። ጤና ስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን ከዋዜማው ዋዜማ ምሽት ቅንብሮች ጋር አስተናጋጃችሁ አሉ አከበደ ነኝ። ብርሃን ኃይሉ ለቅንብሩ ትሰይማለች። ቅዳሜ ታህሳስ 21 2010 ዓ ም በኢትዮጵያውያን የቀን ስሌት የሰዓቱ የዓለም ዜና ይቀድማል። እስከ ምሽቱ አራት ሰዓት ለሚያዛልቃችሁ ዝግጅትም እንመለሳለን። መልካም ምሽት። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የየመን ጦርነት አንድ ሺህ ቀናትን ማሳለፉን የዓለም የጤና ፕሮግራምና የመንግሥታቱ ድርጅት የሕፃናት ፈንድ ዩኒሴፍ አስታወቁ። በሀገሪቱ ውስጥ ሰብአዊ እርዳታ ማድረስ የሚቻልባቸው ሁኔታዎች እንዲሰፉና ግጭቱም እንዲያበቃ ድርጅቶቹ ጥሪ አሰምተዋል። ዛሬ በዓለም እጅግ አስከፊው ተብሎ የተመዘገበው ይህ የየመን ቀውስ መላ ሀገሪቱን ያዋጠ መሆኑንና ከሕዝቧም 75 ከመቶ የሚሆነው አጣዳፊ ሰብአዊ ድጋፍ ሊደርስለት እንደሚገባ ድርጅቶቹ ዛሬ ባወጡት የጋራ መግለጫ አመልክተው እርዳታው ካልደረሰ ከ11 ሚሊዮን በላይ የሚሆኑ ሕፃናት ሊያልቁ እንደሚችሉ አስጠንቅቀዋል። ከሕዝቡ 60 ከመቶ የሚሆነው የበረታ የምግብ እጥረትን እየተጋፈጠ መሆኑንና 16 ሚሊዮን ሰው ንጹሕ ውሃና የጽዳት አገልግሎት እንደሌለው፣ እጅግ የበዙ ደግሞ መሠረታዊ የጤና ጥበቃ አገልግሎት እንደማያገኙ ድርጅቶቹ አመልክተዋል። ኢራን ውስጥ ጸረ መንግስት ተቃውሞ ሶስተኛ ቀኑን በያዘበትና ከዋና ከተማዪቱ ቴህራን ወደ ሌሎችም ከተሞች እየተቀጣጠለ መሆኑ በታየበት በዛሬው ዕለት የመንግስቱም ደጋፊዎች አደባባይ ወጥተው ታይተዋል። የኢራን መንግስት ሕገወጥ ያላቸውን ስብሰባዎች አስመልክቶ ዛሬ መግለጫ አውጥቶ እያለ ነው። ተቃውሞዎቹ እየበረቱ መምጣታቸው የተሰማውም ዛሬ ቴህራን ዩኒቨርሲቲ አካባቢ የወጣው የደጋፊዎቹ የመንግስቱ ደጋፊ ሰልፈኞች ቁጥር በሺዎች ከሚቆጠሩት ተቃዋሚዎች ጋር ሲተያይ እጅግ አናሳ እንደነበረ ተዘግቧል። የኢራን የሀገር ውስጥ ጉዳዮች ሚኒስትር አብዱራህማን ራህማኒ ፋዝሊ ዛሬ ባስተላለፉት መልእክት ሰው የሰልፍ ጥሪዎችን እንዳይሰማና እንዳይወጣም ማሳስበው፣ ለራሳቸውም ለሌሎች ዜጎችም ችግር ታስከትላላችሁ ሲሉ አስጠንቅቀዋል። ሀምሳ የሚሆኑ ሰላማዊ ሰልፈኞች መታሰራቸውን ዘገባዎች የጠቆሙ ሲሆን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እስራቶቹን እንደሚያወግዙ ትናንት ባሰራጩት የትዊተር መልእክት አስታውቀዋል። ሩሲያዊቱ ሰሜናዊ ከተማ ሳንክት ፒተርቡርግ ውስጥ ባለፈው አርብ ለደረሰው ፍንዳታ ተጠያቂ ነው የተባለ ተጠርጣሪ ዛሬ መያዙን የሩሲያ የዜና ወኪል ኢንተርፋክስ ዘገበ። በገበያ ማዕከል ላይ ለተፈጸመው ቤት ውስጥ የተሰራ ፈንጂ ጥቃት አቀናባሪና ዋና አደራጅ ነው የተባለው ግለሰብ የተያዘው የሀገሪቱ ፌዴራል ክትትል ቢሮ ባካሄደው ልዩ ዘመቻ መሆኑን ዘገባው ጠቁሟል። ተጠርጣሪው ለሩሲያ የምርመራ ኮሚቴ ተላልፎ መሰጠቱንና ምርመራው መቀጠሉንም ዘገባው አክሎ አመልክቷል። እስላማዊ መንግሥት ቡድን ኃላፊነት እንደወሰደበት በተነገረው በዚያ ፍንዳታ 13 ሰው መጎዳቱ ተነግሯል። የትራምፕ አስተዳደር በፕሬዚደንታዊው ፓቻ በሚል ምሕጻር በሚጠራው የአማካሪዎች ምክር ቤት ውስጥ የነበሩ የመጨረሻዎቹን የኤች አይ ቪ ኤድስ ባለሙያዎች ማባረሩ ተሰማ። በዋሽንግተን ፖስት ዘገባ መሠረት የምክር ቤቱ አባላት ደብዳቤው ከደረሳቸው ቀን ጀምሮ ከሥራ ውጭ መደረጋቸውን ሰሞኑን እንዲያውቁ ተደርጓል። ፓቻ ፒኤሲኤችኤ በምሕጻር የተቋቋመው በ1995 ዓ ም በወቅቱ የዩናይትድ ስቴትስ ፕሬዚደንት ቢል ክሊንተን የነበረ ሲሆን ተልእኮ በኤችአይቪ ኤድስ ስትራቴጂዎች ላይ ለፕሬዚደንቱ ምክር እንዲለግስ ነበር። የፕሬዚደንት ትራምፕ አስተዳደር በጤና ጉዳዮች ላይ የሚከተለው ፖሊሲ አሳዝኖናል ያሉ ስድስት የምክር ቤቱ አባላት ቀደም ብለው ባለፈው ሰኔ በራሳቸው ፈቃድ ስራቸውን ለቀዋል። ፕሬዚደንት ትራምፕ ወደ ዋይት ሃውስ በዘለቁበት የመጀመሪያ ወር አንድ አሜሪካዊ ምሁር መልእክት አስይዘው ወደ ሰሜን ኮሪያ ልከው እንደነበር አሶሺየትድ ፕሬስ ዛሬ ዘገበ። ልዑኩ ይዘውት የተጓዙት የአዲሱ ፕሬዚዳንት መልእክት ሰሜን ኮሪያ የኒውክሌርና የተምዘግዛጊ መሣሪያዎችን ሙከራ ለአራት ወራት ያህል ማቆሟን የሚያደንቅና ያም ተስፋን የሚያጭር አድራጎት መሆኑን የሚገልጽ እንደነበር ዘገባው አመልክቷል። ይሁን እንጂ ሙከራዎቹ የቆሙት በእርቅ ፍላጎት ምልክትነት እንዳልነበረና ኪም ጆንግ ኡን በፈቀዱ ጊዜ እንደገና እንደሚጀመሩ እንዲጀመሩ እንደሚያደርጉ የሰሜን ኮሪያ ባለሥልጣናት በወቅቱ መናገራቸው የተጠቆመ ሲሆን ከሁለት ቀናት በኋላ ዕለተ ቅዳሜ ታህሳስ 21 2011 ዓ ም ይህ ከደቡብ ምዕራብ ዋሽንግተን ዲሲ ከተማ የሚተላለፈው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በአውሮፓውያን የዘመን ስሌት አዲሱን 2018ን ልንቀበል ከዋዜማው ዋዜማ ደርሰናል። በዓሉን ለምታክብረው አድማጮች በድጋሚ መልካም አዲስ ዓመት። አሁን ወደ ዕለቱ ቀዳሚ ቅንብር ለጥያቄው መልስ ለጥያቄው መልስ የወቅቱን የኢትዮጵያ ፖለቲካ ሁኔታ ይመለከታል። ከቅርብ ጊዜ ወዲህ በአንዳንድ የአገሪቱ አካባቢዎች በዘውግ ልዩነት ላይ የተነጣጠሩ የግድያና መፈናቀል ጥቃቶች እንዲሁም ረዥም ጊዜ መውሰዱን ጨምሮ ከወትሮ ለየት ያለ ቅጽታ መላበሱ የተነገረለትን በገዢው ፓርቲ አባል ድርጅቶች መካከል የተካሄደውን ሂስና ልዩነቶች ጎልተው የተስተዋሉበትን ስብሰባም ይመለከታል። አገሪቱ ከገባችበት አጣብቂኝ ልትወጣ የምትችልባቸው በሚሉ የቀረቡ መንገዶችንም ይጠቁማል። ለአድማጮቻችን ጥያቄዎች መልስ የሚሰጡን ሁለት የታሪክ ትምህርት መምህራን ናቸው። ወይዘሮ መስከረም አበራ በዲላ ዩኒቨርሲቲ የታሪክ መምህርትና በሕጻናትና ወጣቶች እንዲሁም ሴቶች ማዕከል የምርምር ባለሙያ ሲሆኑ ዶክተር ቴዎድሮስ ኃይለማርያምም ዚያው ዲላ ዩኒቨርሲቲ የታሪክ መምህርና ብሔርተኝነትን በሚመለከቱ ርዕሰ ጉዳዮችና የአገር ግንባታ ላይ ትኩረት ያደረጉ ጥናቶችን አድርገዋል። የጥያቄው መልስ አዘጋጅና አቅራቢ ትዝታ ብላቸው ፕሮግራሙን መርታለች። የምሽቱም ሁለተኛ ክፍል ቅንብር በአድማጭ ጥያቄ ይንደረደራል። ከፌዴራል መንግስቱ ውስጥ ቁጥጥር ውጭ ናቸው ወይ? ለምሳሌ እርሶም ቀደም ብሎ እንዳሉት ወደ ሰባት መቶ ሺህ ሰው ተፈናቅሏል። የየክልሉ ምክር ቤት አባላትም ጠቅላይ ሚኒስትሩ ሳይቀር ጥያቄ አቅርበዋል። ለጠቅላይ ሚኒስትሩ አሁንም እሱም ቢሆን በዝግ ስብሰባ የተካሄደ ነገር ስለሆነ ምን መልስ እንደሰጧቸው አናቅም። የፌዴራል ኃይሉ እነኚህን ሁለት ክልሎች ለማለያየትና የሕዝብን ጥቃት ለማስቆም ኃይል ነው ያጣው ወይስ ፍላጎት? እንግዲህ ይህንም ከአገዛዙ ተፈጥሮ አኳያ ነው የምናየው ኢህአዴግ በተለይም ፈጣሪ የሆነው ወያኔ ህወሓት ህልናውን የመሰረተው ጎሰኝነትን እንደ ዋና ፖለቲካዊ ኃይል በመቀበልና እነዚህ መዋቅራዊ ህጋዊ መገለጫዎቹን በመመስረት ነው እና ጎሰኝነት ብቸኛው የፖለቲካ መደራጃ የቁሳዊ ትምህርታዊ ጥቅሞች ማግኛ መንገድ አድርጎ ግጭቶችን ከፌዴራሉ ወደ ታች ባሉ መዋቅሮች ለማሰር እና ይህም የራሱ የአንድ ንዑስ ምድርም ፍጹም የበላይነት ለማረጋገጥ የታለመ ስርዓት ነው። ስለዚህ በአገዛዙ የአገዛዙን ባህሪ ብናይ አቅፎት ነው ወይ ወይስ አለመፈለጉ ነው ወይ የሚለውን ነገር ሊያሳየን ይችላል። ለምሳሌ በአገዛዙ የፊት ሰርታ የተሰየሙ ሰዎችን ሹማምንቶችን እና ቡድኖችን ትራክ ሪኮርድ ስንመለከት በብሔረሰቦች መካከል ንቀት፣ መጠራጠር፣ ጥላቻ ጫ የተቀቡ ሀሳቦች በድፍረት ሁል ጊዜም የሚያንተባረቁ ሰዎች በብዛት አሉ። ባለፉት ሀያ ስድስት አመታት ኢህአዴግ ከበደኖ እስከ ጉራ ፈርዳ ከመተከል እስከ ኦጋዴን ሚሊዮኖችን ያፈናቀሉ የዘረፉና ያዘረፉ በሺ የሚቆጠሩ ዜጎችን የገደሉ የሚያስገደሉ ቡድኖችን፣ ግለሰቦች ለፍርድ አላቀረበም እንደሁም ሹሞ ሸልበው በሀገር መሪነት እየሰየበ የሚያስቀምጥ ነው። ስለዚህ መንግስት ብሔረሰቦችን ሰላም የሚፈልግ ቢሆን እነዚህን የጥፋት አበጋዞች አቅፎ የሚያደግፎ ይኖራሉ ወይ ነው ትልቁ ጥያቄ። ስለዚህ ነው አሁን የምናየው ነገር ጫፍ ደረሰ ጫፍ ደረሰ እና አገዛዙ በፍጹም ግጭቶችን ከብሔረሰባዊ ግጭቶችን ከምንጫቸው ለመከላከል እንደማይፈልግ በየአቅጣጫው እየተራገቡ ያሉ የጎስኝነት ምልክቶችን ለማብረድ ወይም ዘላቂነት ለመስጠት ሙከራ ሲያደርግ እንኳን አናይም እጁን አታጥፎ ያው ችግሮች ለመነት እስኪያዳግቱ ድረስ እንዲጦዙ ፍላጎት ያለው ይመስላል። ኢህአዴግ አልቻለም አይደለም አልፈለገም። ያልፈለገውም የራሱ ህልውና የሚያስጠብቅበት መንገድ ስለሆነ ይመስለኛል በኔ አመለካከት። ወደ ሌላ ከመሄድሽ በፊት እዛ የሶማሌ ክልል ልዩ ኃይል ላይ አንዳንድ ነገር ማለት ብችል ደስ ይለኛል። እሺ፣ የሶማሌ ክልል ልዩ ኃይል ከፌዴራል ቁጥጥር ውጭ ነው ወይ ለሚለው ጥያቄ መጀመሪያ የፌዴራል ልዩ ኃይል ፖሊስ ራሱ ያስፈለገበት ምክንያት የአድማጩን ጥያቄ ለመመለስ እንደ የሚታወቀው ሶማሌ ክልል ላይ ኦብነግ አለ፣ የኦብነግ ከፍተኛ ህልውና አለ። አቶ መለስ በህይወት እያሉ በጣም እንደሚያሳስባቸው በተደጋጋሚ ያው ያስታውቃል በሚናገሩት ንግግር እና ይህንን የኦብነግን እንትን ለመስበር ሲባል የተለየ ከሌሎች ክልሎች የተለየ እነ እንግሊዝም የሚያስታጥቁት የሚረዱት ሀይል ነው። የሶማሌ ልዩ ሀይል ከእንደ ሌሎች ክልሎች ፖሊስ አይደለም። ዶክተር ቴዲ እንዳለው ሰላማዊ ፖሊስ የምንለው እንደምናውቀው አይነት አይደለም። ትንሽ በትጥቅም በሀይልም ከፍ ያለ ነው። በብዛት እንዲሆን አርባ አምስት ሺህ ያህል ይደርሳል። አሁን ልዩ ሀይል የሚባለው በፌዴራል መንግስት የውጭም እርዳታ እንኳን ተደርጎበት የሚታጠቅና የሚሰለጥን ሀይል ነው። ለምን አስፈለገ ለሚለው ያው የኦብነት ከፍተኛ ስጋት እዛ አካባቢ ስላለ ነው እና ግን አሁን ችግር ያመጣው ምንድን ነው? ቀጥታ የሚታዘዘው የሚያውቀው አቶ አብዲ ኢሌን ነው። ፕሬዚደንቱን ማለት ነው የሶማሌ ክልል እና በተለያቶ መለስ ከሄዱ በኋላ ፌዴራል መንግስቱ ቢፈልግ እንኳን ለማስቆም እንደፈለገ የሚያዘው የሆነ አይደለም። አቶ አብዲም ይህን ነገር እሺ የሚሉም አይመስልም። ከራሳቸው ፍቃድ ውጭ እና ቀጥታ ማዘዝ እንደ ማሰልጠኑና እንደ በፊቱ አቶ መለስ እንዳሉት ዘመን ሳያስቸግር አይቀርም። እና ፌዴራል መንግስቱ ፍላጎት ነው ችሎታ ነው ያጣው ብለሽ ላነሳሹ ጥሩ ጥያቄም ፍላጎቱም ዶክተር ቴዲ ባለው እስማማለሁ። ስለቱ አሁን ላይ ግን ቶሎ የማስቆሙ ነገር ላይ ትንሽ ተግዳሮት ሳይኖር አይቀርም ለማለት ፈልጌ ነው። እሺ፣ አመሰግናለሁ። ሌላ ገጽታ ያለው ጥያቄ ላቀርብላችሁና ወደ ተቀሩት አድማጮች ጥያቄዎች እናልፋለን። አቶ ተስፋ እዝጊ የኢዮብ የተባሉ ጥያቄ ልከውልናል። ምናሉ በመጀመሪያ ደረጃ አሁን ባለንበት ወቅት ኢህአደግ ከስልጣኑ ቢወገድ ሀገሪቷ ወዴት የምታመራ ይመስላችኋል? የተደራጀ ሀይ ባይ በሌለበት ሰው እንኳን ከሌላ ከራሱ ጋር መግባባት አቅቶት በተቸገረበት ወቅት ኢህአዴግ ከስልጣን ይውረድ ለሚሉ ምንድን ነው የምትሏቸው ይላሉ። ይህ አንድ ጥያቄያቸው ነው። በሁለተኛ ደረጃ አብዛኛው ሰው ለዚህ ሁሉ ችግር ተጠያቂ የሚያደርጉት አሁን በስልጣን ላይ ያለውን መንግስት እንደሆነ ነው እኔም አምናለሁ። እኛ በአደራ እንዲያስተዳድረን ለኢህአደግ ኃላፊነት የሰጠን ስለሆነ ለችግሩም ለጥንካሬውም መጀመሪያ ኃላፊነት የሚወስደው መንግስት እንደሆነ አምናለሁ። ነገር ግን ሌሎችስ ችግሩን ለማባባስ ወይንም ላለማስተካከል ጥረት የሚያደርጉት አስተዋጽኦ እንዴት ይታያል? ይላሉ አቶ ተስፋ ዝጊ። ወደ ዶክተር ቴዲ ልመለስ። እሺ፣ ኢህአደግ ከስልጣን ይውረድ ብሎ ኢህአዴግ የሌለበት መፍትሄ በእኔ አመለካከት እውነታውን የሚያገናዝብ አይመስለኝም። ማንኛውም መፍትሄ ሊሆን የሚችለው ራሱ ኢህአዴግም የተሳተፈበት እና ሁሉንም በኢትዮጵያ ጉዳይ ላይ ያገባኛል የሚሉ ዜጎችን እና ቡድኖችን እያሳተፈ ሊሆን ይገባዋል እያስባለሁ ኢህአዴግ በውስጡ ያሉትን ችግሮች አሁን እንደጀመረ ፈቶ ከራሱ አሁን የመጡበት በውስጡ ያሉት ችግሮች ቅድም ያልኩት ስርአቱ የጥቂቶች የበላይነትን የሚያረጋግጥና ኢህአዴግ የኔክ ህወሀት ተቀጥላ ከመሆን ይልቅ ህወሀት የኢህአዴግ አንድ አካል እኩል የሆነ አካል ሆኖ የሚወጣ ከሆነ በሚቀጥለው ስርአት ውስጥ ማዕከል ሆኖ ከሌሎች ኢትዮጵያውያን ጋር ያገባኛል ከሚሉ ኢትዮጵያውያን ጋር የሚያደርገው ድርድር፣ የሚከፍተው ብሔራዊ እርቅ፣ እንደዚህ አይነት ነገሮች ካልመጡ በስተቀረ ዝም ብሎ አንድ ስርአት ውረድ ስላሉት አይወርድም። ማለት ሁላችንንም የሚያስደስት ሀገራችንንም ከጥፋት የሚያድን እርምጃ የሚሆን አይመስለኝም። ኢህአዴግ ራሱ የሌለበት እሺ መጪው መፍትሄ ኢህአዴግንም ያካተተ መሆን አለበት ነው የሚሉት። የተለየ አመለካከት ከሌሎት፣ ወይዘሮ መስከረም ወደ አድማጭ ጥያቄ ልሂድ። ስልክ ላይ የሚጠባበቀ የለኝም የለኝም የለኝ። አመሰግናለሁ። ተማሪ አወቀ ሰላም። እግዚአብሔር ይመስገን። ጥያቄህን አቅርብልን ለምሁራኑ። በቅድሚያ ቪኦኤን አመሰግናለሁ፣ ከአድማጮች ተሳታፊ መካከል አንዱ ስላደረገኝ እኔም ደውለው። ኢትዮጵያ ደብረ ታቦር ዩኒቨርሲቲ ደብረ ታቦር ዩኒቨርሲቲ። እሺ እንግዲህ ተማሪ አወቀ አጠር አርገህ ጥያቄህን ሰንዝርልን። እሺ ለምሁራኑ የማቀርበው ጥያቄ ምንድን ነው ሁላችንም እኔና ናንተም ሕዝብ የሚያውቀው በአሁኑ ሰዓት ኢትዮጵያ ላይ በዩኒቨርሲቲዎች ብሔርን መሰረት ያደረገ ግጭት አለ። ከዩኒቨርሲቲዎችም ወጣ ብሎ በአንዳንድ ቦታዎች ላይ በተመሳሳይ ሁኔታ ግጭት አለ። ለምሁራኑ ነው የምጠይቀው ጥያቄ ይህ ነገር መንስኤው ምንድን ነው? ግጥ ከተነሳ በኋላስ አንዳንድ ቦታ ላይ እንደምናየው ኃይልን መሰረት ያደረገ ነገር ይጠቀማል ለምሳሌ መነሳቱ አንዳንድ ሰዎች እንደሚነሳ መረጃው ነበረን ይላሉ ዩኒቨርሲቲ ላይ ለምሳሌ ብለው እንደሚነሳ መረጃው ካላቸው ቀድሞ አወያይተው ማሳት አይቻልም ነበር ወይ እነዛን የጸጥታ ኃይሎች ግጭቱ ከተነሳ በኋላ ከማስገባት ይልቅ መረጃ ወይም ብቅድመ ግንት ካላቸው መጀመሪያ ላይ ገብተው ማረጋጋት ስራ አይሰሩም ነበር ወይ እሺ ተማሪ አወቀ አቤት ጥያቄህን አቅርበሃል መምህራኑም ከዲላ ዩኒቨርሲቲ ናቸው ሁለቱም ስለዚህ ይመልሱላል። መስመር ላይ ቆይተ መልሱን ተከታተል። ዶክተር ቴዲ አድማጩ የጠየቀው ጥያቄ ነበር። ጥያቄው የሚለው እንግዲህ ግልጽ አላደረገም። አንዳንድ ምንጮች በየዩኒቨርሲቲዎች ውስጥ ስለሚካሄዱት ግጭቶች ቀድመው እንደሚያውቁ ይናገራሉ። ቀድመው ያወቁ ከሆነ ለምንድን ነው ያለውን ቅራኔ በውይይት የማይፈቱትና ተማሪ እስከሚጋጭ የሚጠብቁት ተማሪ ከተጋጨ በኋላ ደግሞ የጸጥታ ኃይሎችን በየተቋማቱ የሚያስገቡት የሚል ጥያቄ ነው ያቀረበው። ይህንን እንግዲህ በቀጥታ መመለስ አይቻልም። ቅድም እንዳልኩት ከስርዓቱ ባህሪ ተነስቶ ግምቶችን መስጠት ይቻል ይሆናል እንጂ በቀጥታ የእነዚህን ግጭቶች ማን ነው የሚያራግባቸው ብሎ በእርግጠኝነት መናገር የሚቻል አይመስለኝም። እንደሚባለውም እንደምንሰማው ሁኔታዎች ከመፈጠራቸው በፊት ይሰማሉ። ነገ ሊደርስ ነው፣ በማታ ሊከሰት ነው እየተባለ ማስጠንቀቂያዎች ሁሉ የሚወጡበት ሁኔታ አለ። ይሄ ወይ ስርዓቱ ውስጥ ያሉ ሰዎች ወይ ከስርዓቱ ጋር ግንኙነት ያላቸው ሰዎች በቀጥታ ምን በተዘዋዋሪ ግንኙነት ዋነው እዚህ ውስጥ እጃቸው ሊኖር ይችል ይሆናል። ይህንን ግን ቁርጥ ያለ መልስ ሊሰጥ የሚችል አይመስለኝም። እሺ ወይዘሮ መስከረም ለምንድን ነው መጀመሪያ ካወቁም አይመልሱት? የኔም እይታ ነው፣ መልስ ላይሆን ይችላል። እናውቃለን የሚለው ነገር እነሱ ያ ሁሉንም ነገር የመቆጣጠርን ፍላጎት ስላላቸው እንቆጣጠራቸዋለን፣ እናቃለን፣ ማናውቀው ነገር የለም ለማለትም ነው አንደኛ። ሁለተኛ ሁሉም ሰው ከጎኔ ከሌዶ ሊነግር ይችላል የሚል ነገር እርስ በርስም መጠራጠር በመፍጠር ምናልባት ይሄ የተቃውሞው ጋብ እንዲል ለማድረግም እርስ በርስ እንዳይተማመኑ ለማድረግም ይመስለኛል። ይሄ የኔ እይታ ነው። ዶክተር ቴድሮስ እንዳለው እንዲህ ብሎ መልስ መስጠት አይቻልም። አመሰግናለሁ። ወደ ሌላ ጥያቄ እናልፋለን። ጠናይስትልኝ ስሙንና ከየት እንደሚደውሉ ገልጸው ጥያቄውን ያቅርቡ። ኦኬ አቶ አንሳር መሀመድ እባላለሁ። ከአዲስ አበባ ነው የደወልኩት። እሺ የብሔር ግጭትን በተመለከተ ነው እና ኢትዮጵያ ውስጥ አንቀጽ ሰላሳ ዘጠኝ ላይ ያለው ህገ መንግስቱ በአንቀጽ ሰላሳ ዘጠኝ ያለው ነገር እስካለ ድረስ መቼም ቢሆን ከዚህ በኋላ እኔ መስማማት የሚቻል አይመስለኝም አሁን ባለው ሁኔታ በኦሮሚያም በኩል ያለው ይሁን በአማራም በደቡብም ያለው ቢሆን በጣም አስጊ ነው። እኔ አንድ ያጋጠመኝ ነገር አለ። እኔ በራሴ በደቡብ ክልል ውስጥ ጌዲዮ ዞን ላይ ማለት ነው። እሺ በጉራጌ እና በስልጤ ማህበረሰብ ላይ የዛሬ ዓመት አካባቢ አንድ የደረሰ ነገር አለ። ከሀገራችን ውጡልን እናንተ መጣችሁ ነው እኛ በሀገራችን ላይ እንዳንሰራ አድርጋችኋል ብለው እኔ የራሴን ወንድም በጣም የከፋ አደጋ ላይ ደርሶበት አሁን በአልጋ ላይ ለሽንቱ እንኳን ለመነሳት ሰው ደግፎት ነው የሚነሳው። በዱላ ተደብድቦ ማለት ነው የሆነው። በጉራጌ እና በስልጤ ዞን አይደለም፣ በጌዲዮ ዞን በደቡብ ክልል በጌዲዮ ዞን በዲላ ከተማ በጉራጌ እና በስልጤ ማህበረሰቦች ላይ። ይሄ ነገር ደግሞ በትክክል ሁሉም በብሄር ብሄር እስከተከፋፈለ ድረስ ብሔር ብሄር የሚለው ቃል አንቀጽ ሰላሳ ዘጠኝ እስካለ ድረስ የሚቆም አይመስለኝም። የግሌ አስተያየቴ ነው እሺ አመሰግናለሁ። እኔም አመሰግናለሁ። ዙሬን ሁሌ ነው የምከታተለው በፌስቡክ ነው የምከታተለው። በጣም አመሰግናለሁ። እሺ አቶ አንሳር በጣም ነው ማመሰግነው፣ ዶክተር ቴዎድሮስ እንዲሁም ወይዘሮ መስከረም። እንግዲህ ማሳያ ነው አቶ አንሳር መሐመድ ከአዲስ አበባ የላኩልን የመጀመሪያው አንቀጽ ሰላሳ ዘጠኝ እስካለ መስማማት አይቻልም የሚለው ይሄ ህገ መንግስት ህዝብ ፍቃድ የጸደቀ ህገ መንግስት አይደለም። ህዝባዊ መንግስት ሲመጣ ሊጸድቅም ሊነሳም ይችላል። አንቀጽ ሰላሳ ስድስት ችግሩን በትክክል ሊቀርፍ ይችላል ብዬ አስባለሁ። ሁለተኛ ጌዲዮ ዞን ላይ ያለው ጉዳይ ግን ጌዲዮ ዞን በተከታታይ እንደዚህ አይነት ግጭቶች ሁለት ሶስት ጊዜ በቅርብ አመታት ውስጥ የደረሱበት ቦታ ነው እና የመንግስትን ዳተኝነት የሚያሳዩ የሚያስ አንድ ማሳያ ነው የጌዲዮ ዞን ጉዳይ። ምክንያቱም በተለይ ለምሳሌ ባለፈው አመት አምና ከፍተኛ ህዝብና በጌዲዮ ማህበረሰብ መካከል በፈጠረ በተባለው ከፍተኛ ግጭት ከዛ በኋላ ብዙ ንብረት ጠፍተዋል፣ ህይወትም ጠፍቷል። ይህንን ሁሉም ያውቃል። ነገር ግን ለአንድ አመት ያክል ከእስርና ከነገሩ ለማረጋጋት ከተወሰደ ኢሚዲየት እርምጃ ውጪ ችግሩን ከመሰረቱ ለመቅረብ ወንድረ ግጭት የተደረጉ አንዳችም ነገር እንትኖች አልነበሩ። በማህረሱ መካከል እንደገና ንግግር ሊፈጠር የተደረገ ነገር አልነበረም። ይሄ ነው በአገሪቱ ውስጥ በአጠቃላይ ያለው ነገር። በቀደም ዕለት ኃይለማርያም ደሳለኝ ሀያታቸው እዚህ የዛሬ ሶስት ሳምንት መጥተው ተጋድሮ የሄዱት ነገር ዝብልቅ መልዕክት አስተላልፈው ነው የሄዱት። በአንድ በኩል ችግራችሁ ነው አመት ያስነሳችሁ የሚል ትክክል ናችሁ የሚል ነው። በሌላ በኩል ደግሞ ልሂቃኖች እናንተ ልሂቃኖች እናንተ ፖለቲከኞች ናቸው ጥፋተኞቹ የሚል የተቀላቀለ ምንም መፍትሄ የሌለው ነገር ነው ተናግረው ይሄዱት እና ይሄ በሀገሪቱ ውስጥ ህብረተሰቦችን፣ የተለያዩ ማህበረሰቦችን በሁሉም ክልሎች ማለት ነው። ቅድም እንዳልኩት ከሀያ አምስት እስከ ሰላሳ በመቶ ዋስትና የለውም። ቁጣልኝ ከክልል ሊባል ይችላል። ከሀያ አምስት እስከ ሰላሳ በመቶ ኢትዮጵያዊ ማለት ይሄ በጣም ትልቅ ቁጥር ነው። አንድ አራተኛው ከአራቱ ከአራቱ ኢትዮጵያዊ አንዱ ነው ዋስትና የለውም በዜግነቱ። ይሄ በዚህ የጌዲዮ አንዱ ማሳያ ዞን አንዱ ማሳያ ነው እንጂ በመላው የሀገሪቱ ክልሎች ትንንሾቹ ብቻ አይደለም በትልልቆቹ ክልሎች ውስጥ ያለ ጉዳይ ነው እና በጣም አንገብጋቢ ነገር ነው። አድማጮች የምትከታተሉት ኢትዮጵያ ውስጥ የሚታየውን የፖለቲካ ውጥረትና አገሪቱ የገባችበትን አጣብቂኝ የሚመለከቱ የአድማጮች ጥያቄዎች ያካተተውን የቅዳሜ ታህሳስ አንድ ሁለት ሺ አስር ዓመተ ምህረት ከአሜሪካ ድምፅ የሚተላለፈውን ለጥያቄው መልስ የተሰኘውን ዝግጅታችንን ነው። ለጥያቄዎቹ ማብራሪያ የሚሰጡን ወይዘሮ መስከረም አበራና ዶክተር ቴዎድሮስ ኃይለማርያም ቀደም ብለን በመግቢያው እንደጠቆም ነው በዲላ ዩኒቨርሲቲ የታሪክ መምህራን ናቸው። ለጥያቄው መልስ አሁንም በሌላ የአድማጭ ጥያቄ ይጀምራል። አቶ መኩሪያው ደሳለው መስመር ላይ ይገኛሉ። አቶ መኩሪያው ጥያቄውን ያቅርቡ። አመሰግናለሁ። ስለተሳትፎ ጥያቄውን ያቅርቡ። ገዥው ፓርቲ እስከ መቼ ነው ዘረኝነትን በዚህ ከቀጠለ ኢትዮጵያ ትልቁ ውድቀት ውስጥ እንደምትወድቅ እያወቀ መቼ ነው ዘረኝነትን ማጥፋት የሚቻለው? ወይስ እንዴት ላጥፈው ብሎ እንዴት ነው ማድረግ ያለበትን ነገር ትቶ ሌላ ዘረኝነትን እንደገና በማስፋፋት ላይ ያለ መንግስት እኮ ነው አሁን ኢትዮጵያ ውስጥ። አመሰግናለሁ። አቶ መኩሪያው፣ ሌላ ጥያቄ ላያይዝ ከኔዘርላንድ የተላከልን ከአቶ ጸጋዬ የተላከልን ጥያቄ አለ። ተያያዥ ነው። ስለዚሁ ስለ ዘር ጉዳይና በዘር ስለ መደራጀት ነው ጥያቄያቸው። ኢትዮጵያ ውስጥ ለሚከሰቱ ችግሮች የተለያዩ አካላት መንግስትን ጨምሮ የተለያዩ ምክንያቶችን ያቀርባሉ። በመንግስት በኩል የመልካም አስተዳደር ችግር፣ በተጠቃሚ በኩል በዘር የተደራጀ ፌዴራሊዝም፣ በሌሎች በኩል ደግሞ ፌዴራሊዝሙ በትክክል ስራ ላይ አልዋለም የሚልና የመሳሰሉት ይሰማሉ ነገር ግን በህዝቡ ዘንድ የታዩት ችግሮች የኢህአዴግ በህዝቡ ዘንድ ውክልና ማጣት ነው። ይህም በምርጫው ማግስት በተነሳው የአማራና ኦሮሞ ተቃውሞ ለአንድ አብነት ይታያል። ስለዚህ የኢትዮጵያ ዋና ችግር መንግስት ነኝ ባዩ ህዝቡ በትክክል እንዳልመረጠው ነው። ለዚህ መፍትሄ ሊሆን የሚችለውም አንድና አንድ ነው። እሱም መንግስት ለተቃዋሚዎች የተዘጋጀውን በሮች ከፍቶ እውነተኛ ምርጫ ማካሄድና ለኢትዮጵያ ቀጣይነት መስራት ነው ይላሉ አቶ ጸጋዬ። አቶ መኩሪያው ካነሱት ጋራ ተያያዥ ነው። ለወይዘሮ መስከረም አበራ እድሉን ልስጥ። የኢህአዴግ ውክልና ማጣት በጣም ያስማማል። ምክንያቱም ማንኛውም ምርጫ ውዝግብ ሳያስነሳ ኢህአዲግ መቶ ፐርሰንት ተመረጥኩ እያለን ቢሆን ውዝግብ ሳያስነሳ ይሁን ታያገኝበት ነገር የለም። ያው የታወቀ ማያነጋግር ነገር ነው። ሌላው የፌዴራሊዝሙ በትክክል ስራ ላይ አልዋለም። ፌዴራሊዝሙ አዎ እውነት ነው፣ በስራ ላይ አልዋለም በትክክል የሚለው ለምሳሌ ክልሎች የራሳቸው ስልጣን ህገ መንግስቱ ቢሰጥም በትክክል ከ ፊስካል ፌዴራሊዝሙ ጀምሮ ከባጀታቸው ጀምሮ በጣም ከሴንትራል ገቨርንመንቱ ነፃነት የላቸውም። የታወቀ ነገር ነው። ግን የፌዴራሊዝሙ አይነት ይመስለኛል እኔ ደግሞ በግሌም የሚመስልኝ የፌዴራሊዝሙ አይነት ላልጠፋ ነገር የዘር ፌዴራሊዝም መሆኑ በጣም እሱ ይመስለኛል ትልቁ ራስ ምታት። ኦኬ ይሁን፣ መጀመሪያ ያው ኢህአዴግም የመጣው የብሔረሰብ ነፃነት እያለ ስለሆነ ተሞከረ ችግር የለውም እስከ መሞከሩ ድረስ ያለ። ግን ተሞክሮ የነገር ችግር እየወለደ ችግር በችግር ላይ እየተዋለደ ዝሙ የዘር ፌዴራሊዝሙ አንገት እየያዘ ነው። አሁን በጣም አስቸጋሪ ነገር ሲያመጣ እንኳን ለመከለስ ፍላጎቱ የለም። ፌዴራሊዝም ጥሩ ነው። ኢትዮጵያ ሰፊ ሀገር ነች፣ ፌዴራሊዝም ያስፈልጋታል። ግን ብዙ አይነት ፌዴራሊዝሞች አሉ። የዘር ፌዴራሊዝም ላይ ሙጥኝ ያለው ኢህአዴግ እንግዲህ ለራሱ የስልጣን ጊዜ ማስረዘሚያ መስሎት ነው የሚመስለኝ። ግን አሁን በተቃራኒው ነው ውጤቱ እየመጣ ያለው እና አሁን ይህን ነገር ቆም ብሎ የማሰቢያው ሰዓት ይመስለኛል ነው የኔ አባባል። መልካም አስተዳደር መልካም አስተዳደር ይባላል፣ መንግስትም ይላል ብዙ ጊዜ። መልካም አስተዳደር ከዲሞክራሲ በፍጹም የተለየ ነገር አይደለም። ዲሞክራሲ ሳይኖር መልካም አስተዳደር ይመጣል ማለት ይሄ ዘበት ነው፣ ምንም አይሆን ነገር ነው። በጥልቅ ታድሶ ወይ የሆነ ሰሞን ሄዶ ባለስልጣናት ቁጭ ብለው ሂስ ግላይ ስላወረዱ ይመጣ ነገር አይደለም መልካም አስተዳደር። ዲሞክራሲ ሲመጣ አውቶማቲክ ነው መልካም አስተዳደር ይመጣል። ይሄ እንደዚህ ተብሎ ነው መታሰብ ያለበት። ዜሮ ምስክርን ያለችው በጣም ይስማማኛል ትክክለኛ የሆነ ነገር ነው። ነገር ግን በእኔ አመለካከት ፌዴራሊዝሙ አንዳንዶች ችግሩ የፌዴራል ስርአቱ ሳይሆን አፈጻጸሙ ነው የሚል እነዚህ የሚል የሚናፈሱ ወሬዎች አሉ። ብዙ ይነሳሉ እንደዚህ አይነት ርዕሶች። ይሄ ስለ ፌዴራል ስርአቱ ከሚነሱ ውሸቶች አንዱ ትልቁ ነው ነው ፌዴራል ስርአቱ መዋቅራዊም፣ የህጋዊም የተግባራዊም ዘርፈ ብዙ ችግሮች አሉበት። በመጀመሪያ ደረጃ የፌዴራል ስርአቱ የጎሳ የፌዴራሊዝም በመሬት ላይ ያለውን ተጨባጭ ታሪካዊ፣ ማህበራዊና ፖለቲካዊ ሀቅ ጥንቅቅ አድርጎ የሚያካትት አይደለም። የማህበረሰብ ግንኙነት ቀጥታ መስመር ላይ መሬት በመሆን ላይ ድንበር በማስመር የሚቆም ነገር አይደለም። ስለዚህ የፌዴራል ስርአቱ ይህንን ሪያሊቲ ያልተገነዘበ። ሁለተኛ የፌዴራል ስርአቱ የህብረ ባህላዊነት ግንዛቤዎች እንኳን የሉትም። ለምሳሌ በተለያዩ ማህበረሰቦች መካከል ተሻጋሪ የሆኑ ግልዮችን፣ መታገራቦችን ወይም ደግሞ በሀገር ደረጃ ብሔራዊ ስሜቶችና መግባባቶችን የሚያሰፍን አይደለም። ጭራሽ በባላንጣነት ብሔራዊ ጉዳዮችና ወይም ሀገራዊ ጉዳዮችና በክልላዊ ጉዳዮች ላይ ባላንጣነትን የሚፈጠር። ከዚህም በተጨማሪ በክልሎች አወቃቀር በፌዴራልና ክልላዊ መንግስታት ግንኙነት በቡድንና በግል መብቶች መካከል ሚዛን የለውም። ስርዓቱ የአንድ ወገን የበላይነትን ለማስፈጥ የተመሰረተ በመሆኑ የተነሳ ከፍተኛ ችግር ውስጥ ገብቷል። ዛሬ በራሱ በገዢው ፓርቲ ውስጥ መካከል የምናየው ከፍተኛ ችግር የመጣው ይህንን ሚዛን ቢያንስ በራሱ በድርጅት ውስጥ ለማስተካከል የሚደረግ ጥረት ነው። ስለዚህ ፌዴራል ስርዓቱ የአፈጻጠን ብቻ አይደለም ችግር ያለበት የእርሳ ብዙ መዋቅራዊ የሕጋዊም የተግባራዊም ችግሮች አሉበት ብለን ነው መውሰድ ያለ። አመሰግናለው። አንድ ሁለት ጥያቄዎች ይቀሩናል። እስታሁን ድረስ የገዢውን ፓርቲ ዝግ ስብሰባ በተመለከተ አንድ ሁለት ጥያቄዎች ተቀምጠውልናል። ኢህአዴግ አመራር አባላት እርስ በርስ ሂስ ሲሰነዝሩ እንዲሁም ደግሞ ጭምጭምታ እንደምንሰማው አንዳንድ ጊዜም ደግሞ በግልጽ እንደሚነገረው ከአንዳንዱ ባለስልጣናት ልዩነት እንዳለ ነው የሚስተዋለውና ይሄም በተመለከተ ጥያቄ ይላኩልናሉ። ላሰማችሁ ቢዎች ጥያቄ ብዙ ናቸው። ግን እንደ ነጥቦቹ አሁን በአሁኑ ሰዓት ህወት ኢህአዲግን ስብሰባ ወደ ፈለገው ለመጠምዘዝ በማራዘም ና የአባላኖቱ ግለሰቦቹን እያስገባ ለማ መገርሳ እና ገዱን ሊመታ እያሰበ ነው ይመስለኛል። እና በእኔ ግምት ማድረግ አይችሉም ወይ ብዬ ማሰቡ አንደኛ ከኢህአዲግ ወጥተው ሁለቱ ግንባር መፍጠር አይችሉም ወይ? በእርግጥ ህወት ላይ ሊፈቅድ ይችላል የህወት መከላከያ ሊጨፈልግ ይችላል ግን እንደዛ ማድረግ አይችሉም ወይ? ሌላው ደግሞ የገዱ በአዴን እነ አለምነህ እና እነ በረከት እነ አዲሱ የሚባሉት በአጠቃላይ ብዙ የህወሓት ተወካዮች አሉ ብአዴን ውስጥ በሆዴድም አሉ እኒህ ሰዎች ራሳቸውን ከእነዚህ አይነት እንቅፋቶች አጣርተው ተመልሰው መሰብሰብ ስብሰባ መጠራት አይችሉም ወይ ጊዜ ስጡም ብለው ምክንያቱም እንደ ህገ መንግስቱ መሰረት ሁለቱ ሲደባለቁ ሶስት መቶ አስራ ሁለት አካባቢ ነው ያላቸው ከሀገሪቱ አምስት መቶ አርባ ምናምን ፓርላማ አባል ሌላ ደግሞ የደቡብ ህብረተሰብ የሚባለው እነ ሀይለ ማርያም ለምንድን ነው እዛ አካባቢ ያለው ህብረተሰብ ይህን ያህል ተጽዕኖ ሊያደርግ ያልቻለው? አቶ ስምዖን ይባላሉ የዘወትር የጥያቄው መልስ ተከታታይ ናቸው። ከዚህ ከዋሽንግተን ዲሲ ነው የሚደውሉትና ወይዘሮ መስከረም አበራ፣ እሺ ለማና ገዱ ግንባር መፍጠር አቶ ለማ ወይ የኦህዴድ ሊቀመንበር አቶ ገዱ ደግሞ የባዕዴን የአማራ ክልል ፕሬዚደንት ለማለት ነውና፣ ይሄ ሲባል ያው በኦህዴድ እና በባዕዴን መካከል ያለውን ነገር ለማንሳት መሰለኝ፣ ግንባር መፍጠር አይችሉም ወይ ጊዜ ስጡን ብለው ውስጥ መውጣት አይችሉም ወይ? ብዙ መቀመጫ ስላላቸው ይላሉ ጠያቄ። እኔ አይመስለኝም። ለምንድን ነው አይመስለኝ? አቶ ለማና አቶ ገዱ ያው እንትን ይኖርባቸዋል። አሁን ሁለቱ መሪዎች ከሌሎቹ ከበፊቶቹ የተለዩ ናቸው በሚለው በግማሽ እስማማለሁኝ። ለምን ሲባል ቢያንስ የክልላዊ ነጻነታችንን በጣም አትጋፉን የማለት ነገር አለ። ያው ራሳቸውን የተለያየ ነገር ሲባባሉ ሰምተናል። አንድ የተለየ የተሻለ ነገር አለ። ሆኖም ግን ሁለቱ ግንባር መፍጠር አይችሉም ወይ መቀመጫቸውን ብዙ ስለሆነ የሚለው የማያስማማኝ ነው። ለምንድን ነው በእኛ ሀገር የመቀመጫ ብዛት የህዝብ የሚመራው ህዝብ ብዛት ኢቭን የህዝብ ተቀባይነት አይደለም። ዋናው ጉዳይ በሀገራችን ፖለቲካ ማን ነው ጉልበቱ ያለው ዋናውን ትክክለኛውን ስልጣን የያዘው ማን ነው ነው። አንደኛ እሱ ነው። ሁለተኛ እነዚህ ሰዎች አቶ ለማና አቶ ገዱ እስከየት ድረስ ነው? የእነሱስ ፍላጎት፣ የእነሱስ ናፍቆት? እንደኔ እንደኔ አቶ ለማ ለምሳሌ በኦሮሚያ በኦሮሞ ተወላጆች ላይ በኢትዮ ሶማሌ ክልል የደረሰባቸው ነገር በጣም ያስቆጣቸው ይመስለኛል። ከዛ ወዲህ ነው በጣም ቫይብራንት እየሆኑ የመጡት ሰውየው። እና እንደዚህ አይነት መለስ ያሉ ጥያቄዎች፣ በክልላችን አትግቡብን፣ እንደዚህ አታርጉ ነው እንጂ ሰፋ ያለው እኛ የምንፈልጋት አይነት ኢትዮጵያ ትምጣ፣ እንደውም ስልጣን የምንቀቅ ለህዝብ እናስረክብ ህዝብ እኩልነቱን ያገኝ የሚጠይቀው ነገር ይመለስለት እያሉ እንደሆነ ማስረጃ የለም አሁን እኔ እዚህ ጋር ብዙ ይለያያሉ ወይ እንደዚህ እውነት የምንጠይቀውን ጥያቄ እየጠየቁ ነው ወይ ለሚለው ነገር ምንም እርግጠኛውን የምንናገረው ነገር የለም አንደኛ ሁለተኛ ለብቻቸው ግንባር ይፈጥራሉ ወይ ይሄ ምንም ሚሆን ማይመስለኝ ነገር ነው እንዳልኩት ቅድም ህወሀት አሁን ተዳክሟል ቀንሷል ከአቶ መለስ ሞት በኋላም እነዚህም ሰዎች እያፈነገጡ ስለሆነ ይባል እንጂ ዞሮ ዞሮ ጠመንጃውን የያዘው ህወሀት ነው ህወሀት መራሹ ነው እንግዲህ በኢህአዴግ ውስጥ የሚባለው። ስለዚህ ይህንን ከነጠመንጃው ቁጭ ብሎ ህወሀት ራሱ በስሩ ብዙ አመት ያኖራቸው ሰዎች ይህን ያህል አደጋ ሆነውበት እንዲህ አይነት ነገር ያመጣሉ ብዬ ለመቀበል እኔ ይከብደኛል። ግን ሆኖም ደግሞ ያው ነፍስ እንዳለው ሰው አይጠይቁም፣ አይፈራገጡም ማለት አይቻልም። የምናያቸውም አንዳንድ ነገሮች አሉ ግን አብ ካሄዳቸው የት ይደርሳል ለሚለው ጠመንጃ ሲነሳ ሀይል ሲመጣ ቆይ እስኪ ብለው መለሳለሳቸው አይቀርም። አሁንም እያየን ያለነው ነገር ያ ነው እና እዛ ድረስ የምጠብቅበት ነገር የለኝም። በበኩል ዶክተር ቴዎድሮስ ሀይዳ ማርያም በዚህ ላይ አስተያየትዎን ይስጡ። እነዚህ ሁለት የተነሱ ግለሰቦች አሁን ክልሎች ክልሎቹ እነሱም የሚመሯቸው ክልሎች ከተገቢ በላይ ጥያቄ እንዳላቸው ግልጽ ነው። ከህወሀት ጋር ያላቸውም ግንኙነት በተመለከተ ከምር ከሆነ እነዚህ ሰዎች በቂ ምክንያት አላቸው። እነዚህ መሪዎች ክልሎቻቸው ላይ ፍትሀዊ የሆነ ነገር የሚፈጸም መሆኑ አሁን የሚያነሷቸው ጥያቄዎች የምንሰማቸው በመንግስታዊ ስርዓትም ውስጥ በማንኛውም ውስጥ ፍትሀዊ የሆነ ነገር የለም እያሉ የሚያነሷቸው ነገሮች ተገቢ ነገር ናቸው። ላለፉት ሀያ አምስት ዓመታት ያ ሁሉም የሚያውቃቸው ነገሮች ናቸው። እና ምናልባት እኔ እንደው ተስፋ እስካለን ተስፋ መኖሩ ጥሩ ነው እና እኔ ደግሞ የሚመስለኝ እነዚህ ወጣት ከዛኛው ከኦልድ ጋርዱ ወጣ ያሉ ማለ ሁለተኛ ጄኔሬሽን የሆኑ ግለሰቦች ይህንን ህዝብ የአነሳውን አመፅ ጀና ጀኒን የሆነ ጥያቄ እውነተኛ ጥያቄ ተጠቅመው መብታቸውንም የማያስከብሩበትና ከህወሀት ተቀጥለለት ወጥተው ራሱ ይህድግ የእኩልነት የሚሆንበትን መንገድ ይሻሉ፣ በዚህ ይገፋሉ የሚል ተስፋ አለኝ። ይሄ ይመስለኛል እና ግን የኢትዮጵያ ፖለቲካ መችል መተን በጣም አስቸጋሪ ነው። እሺ፣ የዚህ ሁሉ ችግር መፍትሄ ነው ሲሉ ስማቸውን አልገለጹም፣ ስሜን አትግለጹ ብለዋል። በፌስቡክ አስተያየታቸውን የላኩልን አድማጫችን ምን ይላሉ? ከሰማንያ በላይ ብሔር ብሔረሰብ ባለበት ሀገር የሀገሪቱን ኢኮኖሚ እና ፖለቲካ ጥቂቶች መያዛቸው የህወሀት አመራሮች ከግንዛቤ ነው ይላሉ። ይህንን የአሜሪካ ድምጽ ራዲዮ አቋም ያለመሆኑን ልገልጽ ወዳለሁ። የህወሀት አመራሮች ልጆቻቸውን በኤርትራ ስደተኞች ስም ሳይቀር ወደ ውጭ ይልካሉ ይላሉ። ለአብዲሌ ትዕዛዝ በመስጠት የኦሮሞን አርሶ አደር፣ አርብቶ አደር የሚያስፈጀው ራሱ መከላከያና የፌዴራል ፖሊስ ሰራዊት ነው ይላሉ። ወገንተኛ ናቸው ይላሉ። ከህገ መንግስት ውጭ ዜጎችን ማፈን፣ ማፈናቀል፣ መግደል፣ ለስደት መዳረግ ይህ አንዱ ችግር ነው ይላሉ። በሀገሪቱ ቁልፍ የስልጣን ቦታዎች በአንድ ወገን ብቻ መያዝ የዜጎችን ሰብዓዊና ዲሞክራሲያዊ መብቶች በመጣስ የህዝቦችን ጥያቄ በመሳሪያ አፈሙዝ ማፈን በአገሪቱ ጥቂቶች ከብረው አብዛኞች ከፍተኛ ድህነትና እርዛት ውስጥ እንዲኖሩ መዳረግ የፍትህ መጓደል ብለው አንዳንድ ተቋማትንም ይዘረዘራሉ። እንደ ኢትዮጵያ አየር መንገድ እንደ ቴሌ ያሉት በተወሰኑ መያዛቸው። እነኚህ ችግሮች ህዝብ ነቅቷል። ህዝብ አውቋል። እነኚህ ችግሮች መፈታት አለባቸው። የሀገሪቱ ኢኮኖሚ እንዲሁም የሀገሪቱ የፖለቲካ ስልጣን ለሁሉም ካልሆነ የህዝብ ጥያቄ ወደኋላ አይመለስም ይላሉ እኚህ አድማጭ። በዚህ ላይ አስተያየታችሁን ስጡን፣ ወይዘሮ መስከረም አበራ። እሺ ሲጠቃለል፣ ያው አድሎ አለ ነው፣ በብሔረሰቦች መካከል እኩልነት የለም፣ ትቂቶች ገነው ወጥተዋል ነው። ሲጠቃለል ይሄ የብሔር ፖለቲካ ወይም የጎሳ ፖለቲካ መለያ ነው። ምንም አዲስ ነገር የለውም። ያው በጎሳ ፖለቲካ ውስጥ እስከኖርን ድረስ ይሄን ነገር ማየታችን አይቀርም። አሁን ያ ነው ትልቁ ጉዳይ እና ማግለል ነው። የብሄር ፖለቲካ ዋናው እንትኑ ምንድን ነው? ማግለል ነው። ምክንያቱም ሁሉ ነገር እንደኛ በጣም ያላደገ ሀገር ውስጥ ሁሉ ነገር ውስን ነው፣ ኢኮኖሚው ውስን ነው። ስልጣን ያው የትም ሀገር ውስን ነው። ሁሉም ሰው ሄዶ ስልጣን ላይ ሊቀመጥ አይችልም። ስለዚህ ይህንን ውስን ሀብት ቆምኩለት ለሚለው አካል ጠመንጃውንና ሀይሉን የያዘው አካል መስጠቱ አይቀርም። ብሄር የብሄር ፖለቲካ ተብሎ አካታችነት የለም። የብሄር ፖለቲካ እስካለ ድረስ ሁሌም አንዱ ይገለላል። አንዱ ቀን የሰጠው እውነተኛው ስልጣን እጁ ላይ ያለው ዘመዶቹን ሰብስቦ ያው የእኔ ናቸው የሚላቸውን መጥቀሙ አይቀርም። ስለዚህ አሁን ዋናው ጉዳይ ስፔሲካሊ ሰውዬው ያሳዩት ጥሩ ነው። ጠያቂ ሰው ያሳዩት ወገንን አንስተዋል። ይሄ ማሳያ ነው። ሌላውም አሁን አሸንፎ ቢወጣ በብሄር የተደራጀ አካል ያደረገውን ነው። ህወሀት ዝም ብሎ የተለየ ስለሆነ ያደረገው ነገር አይደለም። ስለዚህ ዋናው የኛ ውጊያ ወይም ትግል መሆን ያለበት በቃ ኢትዮጵያን የሚበጃት ዲሞክራሲ ነው። ዲሞክራሲ ይሄ ሁሉ ጥያቄ ይመልሳል። ለዲሞክራሲ መምጣት ከተግባባን፣ ለዛ ባንድ ከታገልን ይሄ ሁሉ ባንድ ብዙ ከባድ አይደለም ይህን ነገር ማስተካከሉ እና ዋናው ነገር ይሄ ብሔር ፖለቲካ የአግላይነት ፖለቲካ ከሀገራችን ፖለቲካ ላይ ተነቅሎ መነሳት አለበት ነው። ለዛ ነው መታገል ያለብን ነው ምለውነ ችግሩ እንዲፈታ እሺ፣ በጣም አመሰግናለሁ። አንድ ደግሞ በድምጻቸው ጥያቄያቸውን ልከው ሪኮርድ ካደረጉት አንድ ላሰማችሁ። በእናንተ እምነት የኢትዮጵያ ሕዝብ አሁን ካለበት የአንድ አካባቢ ሰዎች የበላይነት እንዴት ሁሉም በኩል ወደሚወከልበት ስርዓት ሊመጣ ይችላል? አመሰግናለሁ። ደረጀ ነኝ ከአውሮፓ እሺ ሌላ ጥያቄ ላክል፣ በኢሜይል ነው ይመጣልን። ተስፋዬ ገናሞ ነው የሚባሉት ይህን ጥያቄ ላኩልን። ኢትዮጵያ ዜጎች ጥገናዊ ለውጥ ሳይሆን አጠቃላይ የፖለቲካ ስርዓቱ እንዲለወጥ ነው የሚፈልጉት። መንግስት ምን አይነት ለውጥ የሚያደርግ ይመስላችኋል? መንግስት የህዝቡን ጥያቄ በአግባቡ ካልመለሰ የአገሪቱ የወደፊት እድልስ ምን ይመስላችኋል? ይላሉ ዶክተር ቴዎድሮስ ኃይለ ማርያም እሺ። ሲሉ እነዚህ ጥያቄዎች እንዴት ከዚህ ካለንበት ሁኔታ ውስጥ ልንወጣ እንችላለን የሚል ይመስለኛል። የኋለኛው ጥያቄ እንዳሉት አሁን የምንገኝበት ዝም ብሎ የአመጽ ወቅት ሳይሆን፣ በእኔ ግምት ህዝባዊ አብዮት ነው ኢትዮጵያ ውስጥ ያለው። ይህንን እውነታ መገንዘብ ይኖርብናል። ህዝባዊ አብዮት ነው ያለው። እዚህ ህዝባዊ አብዮት የሚመጥን መልስ ሊኖረን ይገባል። ምናልባት ሁሉም ዞሮ ዞሮ የስርዓቱ አድሏዊ መሆን እንዴት ሊወገድ የሚችል እንዴት ሊወገድ ይችላል የሚሉ ጥያቄዎች ስለሆኑ በመጀመሪያ ደረጃ ከዚህ አሁን ካለንበት ከጎሰኝነት ፖለቲካ ወተን ወደ ጤናማና አደብ የገዛ ፖለቲካ መመረት ያለብን ይመስለኛል። መደማመጥ መቻል አለብን። በፖለቲካ ሊቆቻችን በግራም በቀኝም አሉት ውስጥ ራሱ በመንግስት እንኳን ባለፈው በኦልድ ጋርዱና በአሁን በአዲሱ በተነሳው ጀኔሬሽን መካከል ራሱ ክፍተት መኖሩን እያየን ነው። ስለዚህ እነዚህን ክፍተቶች ወደ አንድ ወደ ጋራ ሀገራዊ ወደሆነ ነገር ማምጣት ያለብን ይመስለኛል። ግዴታ ነው፣ በጣም ግዴታችን ነው። በሁለተኛ ደረጃ ደግሞ ጥያቄያችን ኢትዮጵያዊ በሆኑ ሴቶች ላይ መመስረት ያለብን ይመስለኛል ይሄንን ዘላቂ አስተማማኝ ለማድረግ ነገር ግን ከሁሉም በላይ የአንድ ወገን መፍትሄ አሁንም ሊሆን አይችልም። ኢህአዴግ ሊገነዘበው የሚገባው ወሳኙ እዚህ ላይ እሱ ስለሆነ ሳኝ አሁንም በስልጣን ላይ ያለው አገዛዝ በመሆኑ በእኔ ግምት ማለት ነው። የአንድ ወገን መፍትሄ ጊዜው ያለፈበት መሆኑን መገንዘብ አለበት። አንድ ወገን የሚያሸንፍበት ፖለቲካ አጥፊ ነው፣ አጥፊ ነው። ስለዚህ ሁሉም ባለድል የሚሆንበት ነገር መመስረት ያለበት ይመስለኛል። በስልጣን ላይ ያለው መንግስት ከችግሩ ወደ መፍትሄ አካልነት መምጣት፣ አስተማማኝ ሁሉን አቀፍ የእርቅ ማዕቀፍ እና በማንነት ስብል ላይ ሳይሆን በአንገብጋቢ ጉዳዮች ላይ የተመሰረተ የድርድር ስርዓት ለመዘርጋት መጨት አለበት። ይሄ ከሆነ ምናልባት ያለንበትን አደጋ ልናልፈው እንችላለን። አሁንም እንደምናየው ተስፋዎች ያሉት ይመስላል። ይሄ ካልሆነ ግን ሁላችንም የምንፈራው ሀገራችን እና ሕዝባችን ላይ ከፍተኛ ችግር ሊደርስ ይችላል የሚል ጨለምተኛ ባይሆን አስተሳሰቤ በግልጽ የሚታይ አደጋ ያለ ይመስለኛል። እሺ አመሰግናለሁ። ወይዘሮ መስከረም አበራ በዲላ ዩኒቨርሲቲ የታሪክ መምህር፣ የህጻናት የወጣቶችና የሴቶች ማዕከል ተመራማሪ ዶክተር ቴዎድሮስ ኃይለ ማርያም እንዲሁ በዲላ ዩኒቨርሲቲ በታሪክ ቅርስ አስተዳደር ትምህርት ክፍል የታሪክ መምህር፣ ስለ ጊዜያችሁ በጣም አመሰግናለሁ። አድማጮች ለጥያቄው መልስን ነበር የተከታተላችሁት። ጥያቄዎቻችሁን ያቀረባችሁን አድማጮች እንግዶቻችንን ማብራሪያ የሰጡትን ወይዘሮ መስከረም አበራንና ዶክተር ቴዎድሮስ ኃይለማርያምን እንዲሁም የፕሮግራሙን አዘጋጅ ትዝታ በላቸውን አመሰግናለሁ። ከአሜሪካ ድምፅ ራዲዮ አማርኛ ቋንቋ አገልግሎት በየሳምንቱ ቅዳሜ ከሚስት ሰዓት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈው የቅዳሜ ታህሳስ 21 2010 ፕሮግራማችን ይቀጥላል። አሁን በአመቱ ምርጦች ላይ ወዳ ተኮረው የአውሮፓውያኑ 2017 የመጨረሻው የሙዚቃ ቃና ነው የምናቀናው። ቀደም ብዬ እንደጠቆምኩት ታዲያ ደሳለኝ መኮንን ተመልሷል ጃ አሉላ አመሰግናል፣ የአየር መስመሩን ስለለቀክልኝ ስቱዲዮው ትንሽ ስለሚበርድ ሟቅ ሟቅ እንዲለን እስቲ ሀዳ ወይ ዋት ይዝላ በተሰኘው ዜማ ነው ፕሮግራማችንን የጀመርነው። አሉላ ደስ ልክ ነህ ቆየት ያለ ዜማ ነው ያጫወትከውና ቀደም ብዬ ግን በአመቱ ምርጦች አንዳንድ ጎላ ብለው የሚታዩ ነገሮችን እንደምታቀርብ አድርጌ አስተዋውቄያለሁ። በዛ መልኩ እንቀጥላለን ወይስ አዎ የሰጣችሁ ሰዓት ዛሬ ደግሞ ትንሽ ጠበብ ስለሚል ሰዓቱን ለመሻማት ነው እንጂ። ልክ ነህ። ቅድም ወደ ስቱዲዮ ከመግባታችን በፊት ያወራ ነው ለየት ያሉ አዲስ በዚህ ባሳለፍነው አመት በአልበም ሽያጭም በነጠላ ዜማም ጥሩ የሰሩትን ጥሩ የተሸጡ በአልበም ሽያጭ የበላይነት የያዙትን አንድ ሁለት አልበሞች ወይንም አንድ ሁለት ዜማዎች ለመመልከት ነበር የገባሁት ስቱዲዮ። ግን ያው ጠደፍ ጠደፍ አልኩና ወደ ዜማው ሄድኩኝ። ግርም ነው አሁንም እንዳልከው ታደርጋለህ። ደስ ተመልሷል፣ ብያቸዋለሁ የረጅም ጊዜ አድማጮች ሲያገኙህ ደስ እንደሚላቸው አውቃለሁ። ታዲያ ደስ እንግዲህ በሱ መልኩ አድማጮችህን እንዳልከው በልዩ ዝግጅታችን ሳቢያ ሰዓትህ እንደተመጠነ ይገባኛል። ቆየት ካለው ዜማ ተንደርደርና እንግዲህ ቅድሞ ወደ አሰብከው ወሰደና አሁን ይኸውልህ እንግዲህ ቆየት ያለ ዜማ ነው ሀዳዌይ ዋትስላቭ እያለ የተጫወተልን እንደ አውሮፓውያን አቆጣጠር በ1993 ዓ.ም ነው በገበያ ላይ የዋለው። እንደወጣ በአንድ ዓመት ውስጥ ብቻ ከ2.6 ሚሊዮን በላይ ቅጅ ተሽጧል። አሉላ ደስ ታዲያ ያን ሁሉ ሽያጭ የተለየ ትኩረት መሳብ የቻለው ሀዳዌይ የት ገባ? ይገርምሃል በዓለም ዙሪያ የታወቀው በዚች ዋትስላቭ በተሰኘው ነጠላ ዜማው ነው። ሀዳዌይ በአሁኑ ሰዓት አውስትሪያ ነው የሚኖረው ጀርመን የመኖሪያ ቤት አለው። አሁን መሀል እድሜ ላይ ደርሷል። ለአምሳ ሁለት አመቱ አሁንም አልፎ አልፎ በሙዚቃ መድረኮች ላይ በቂ ይላል አልጠፋም ብለን እናስብ እንግዲህ እንደምታውቀው ደስ የአመቱ መጨረሻ ዝግጅት ነው እና ለሙዚቃ ቃናም የአመቱ መጨረሻ ነው። በሙዚቃው በኩል በተለይ ከፍ ያለ የአልበም ገበያ ውስጥ የነበሩትን እስኪ ያስተዋውቀን፣ ማን ትልቁን ሽያጭ አዳረሰ? ምናልባት ትንሽ የሚባልም ካለ እያሳለፍን ባለው በ2017 ዓመተ ምህረት በርካታ ድንበሞች ወጥተው ነበር። በዚህ አመት ሊጠቀስና ሊነሳ የሚችለው ብቻ አንድ አልበም ነው። ለበርካታ ድምፃውያን የዓለም ገበያ ቀዝቀዝ ብሎ ነው የሰነበተው። ይህ አመት ለኬንድሪክ ለማር ጥሩ አመት ነበረ። የካሊፎርኒያ ግዛት ተወላጅ የሆነው የሰላሳ አመቱ የራፕ አቀንቃኝ ወጣት ኬንድሪክ ለማር ዳም ብሎ የሰየመውን አራተኛ የሆነውን የስቱዲዮ አልበሙን በገበያ ላይ የዋለው ባለፈው የሚያዝያ ወር አጋማሽ ላይ ነበር። አልበሙ እንደወጣ በመጀመሪያ ሳምንት ብቻ ሉላ 603,000 ቅጂን በመሸጥ በቢል ቦርድ ሰንጠሬ ላይ የአንደኝነትን ደረጃ የያዘለት በዩናይት ስቴት ብቻ ሳይሆን በካናዳ፣ በአውስትራሊያ፣ በእንግሊዝ፣ በቤልጅምና በዴንማርክ የሙዚቃ ሽያጭ ገበያውን ተቆጣጥሮት ነው የስነበተው በ2017 ከወጡ አልበሞች ዳም በሽያጭ የበላይነቱን የያዘ ብቸኛ አልበም ነው። ኬንድሪክ ለማር በዚህ አልበም ውስጥ አስራ አራት የሚሆኑ ምርጥ ዜማዎችን ያካተተ ሲሆን ከእነዚሁ ዜማዎች መካከል እስቲ በመቀጠል ዲኤንኤ የተሰኘውን ዜማውን እናድምጥለት። This like this, immaculate conception. I transform like this, perform like this, with Yao you a new weapon. I don't contemplate, I meditate then off your off your pet. This that puts the kiss to bed. This that I got I got I got I got Realness, I just killed Cause this in my Just win again, then win again, like Wimbledon, I serve. Yeah, that's him again, the sound, the engine in is like a bird. You see fireworks and coffin tires, skirt the boulevard. I know how you work, I know just who you are. See, use it, use it, use it. Your almost probably switch inside your DNA. Polymus, all the sucker shit inside your DNA. Daddy probably snitch. heritage inside your DNA. Backbone don't exist, burn on a jellyfish I gauge. See my Furnas, boosters, burglars, ballers, dead, redemption, scholars, fathers, dead, with kids, and I wish I was fed. Forgiveness, yeah, yeah, yeah, yeah, soldiers, DNA, born inside the beast. My expertise checked out in second grade. When I was nine, on sale hotel, we didn't have nowhere to stay. ደስ በቅርቡ ለሰማው በደንብ እንዲነጋገሩ የሚያደርጉ ነጥቦችን ያነሳለ። ጊዜው በጥድፊያና ባለ ደቂቃዎች ውስጥ ነው። ብዙዎችን የምታሰማውና ከከንድሪክ ላማር ሌላ ስምንት ምርጥ ዜማ ታሰማናለ። እንዳልኩ አሉ ላየ በዚህ አልበም ውስጥ በርካታ ዜማዎቹ እጅግ በአድማጭ ዘንድ የተወደዱ ዜማዎች ናቸው። በመቀጠል ሃምብል የተሰኘውን ዜማ ብና ብናደምጥ መርጣለሁ። ሃምብል Yeah, Hey, I remember syrup sandwiches and crime allowances. Vanessing on them with some counterfeits. But now I'm counting this. Parmesan with my accountant lives in fact. My left stroke just went viral. Right stroke, put a baby in a spiral. Soprano C, we like to keep it on the high note. It's levels to it, you and I know. Tell them be humble. Sit down. Be humble. Sit down. Be humble. Sit down. Be humble. Sit down. Be humble. ሀምብል፣ የተሰኘውን የኬንድሪክ ለማርን ዜማ ነበር ያደመጥነው። አሉላ እንዴት አየኸው? ግሩም ነው እንዳልከው፣ በርከት ያሉ ምርጥ ዜማዎች ስላሉት ዛሬ ጊዜ ስለሌለህ አትዘልቃቸውም እንጂ ወደ ኋላ ላይ ምናልባት በሌላ ፕሮግራም ትመለስባቸዋለህ። ግን ጊዜውን ለመሻማትም ምሽቱንም ለማድመቅ የአዲስ ዓመት መግቢያ ነው እና ወደ ሙዚቃው አለም ብቅ ያሉ የ2017 አዳዲስ ድምፃውያንስ እነማን ናቸው? በርካታ አዳዲስ ድምፃውያን በዚህ አመት ብቅ ብለዋል። አሁንም እንደገና ልክ እንዳልበሙ አንዲት ድምፃዊ ብቻ ነው የሆነች በዚህ አመት በጣም ደንቃ የተገኘችው በአጭር ጊዜ ነው ተደናቂነትን ያተረፈችው። ቤተሰቦቿ ያወጡላት ስም ቤል ካልስ አልማንዘር ሲሆን የመድረክ ስሟ ካርድቢ ተብላ ነው የምትጠራው። እድገቷ ኒውዮርክ ከተማ ሲሆን የ25 ዓመት ወጣት ነች። እስካሁን ድረስ ስትተዳደር የነበረችው በምሽት ክለቦች በመደነስ ነበር። ከዚያም ከአትላንቲክ የቅጂ ካምፓኒ ጋር ተፈራረመች። ባለፈው የሰኒዮር ቦዳክ የሎ የተሰኘውን ነጠላ ዜማዋን አወጣች። ዜማው እንደወጣ የብዙዎችን ጆሮ ሳበ። ለሶስት ተከታታይ ሳምንታት በቢልቦርድ ሰንጠሬ ላይ የአንደኝነትን ደረጃ ይዞላትም ሰነበተ። መልካም ነው። አብዛኛውን ጊዜ ታዲያ ደስ የራፕ ዜማዎች የቢልቦርድ ሰንጠረዥ ላይ ከመቶዎቹ ዜማዎች መካከል የአንደኝነት ደረጃ የመያዝ እድል አያገኙም። ታዲያ ይህ የተለየ የራፕ ዜማ ሆኖ ይሆን እንዲህ የተለየ ደረጃ ለመቆናጠጥ ይበቃው? ትክክል፣ የራፕ ዜማዎች ያሉላ ከመቶዎቹ ምርጥ ዜማዎች መካከል በቢልቦርድ ሰንጠረዥ ላይ ለአንደኝነት ደረጃ አይደርሱም። በተለይ የሴት የራፕ አቀንቃኞች እድሉን አያገኙም። የሴት የራፕ ዜማ በቢልቦርድ ሰንጠረዥ ላይ ከመቶዎቹ ዜማዎች መካከል የአንደኝነትን ደረጃ ይዞ የነበረው ከዛሬ 19 ዓመት በፊት ነው። ዛቲንግ የተሰኘው የሎረን ሂል ዜማ ነበር። ዜማውን ለአድማጮች ለማስታወስ ያህል With his rims and his Timbs and his women, him and his men, come in the club I like who the fans. Don't care who they can fan. Poppin' yeah You got you. Yes. Let's not pretend. The one to pack, pissed out by the man. crystal out by the casement. the name of this man. Some pretty face, man claiming that they did a bit, man. Need to take care of their three of boy kids. In the face and court case, when the child's some more slate. Money taking, breaking. now you wonder why women hate me. And the sleepy silent man, the punk domestic violence man. The quick clubhouse, and to stop acting like boys. ከ19 ዓመታት በፊት ሎሬን ሂል ቢልቦርድ ሰንጠረዥ አንደኝነቱን ለመብቃት የቻለ የራፕ የሴት ድምፃዊ ስልት ነው ያሰማሃል። ታዲያ ከ19 ዓመታት በኋላ ያን ታሪክ መልሶ ለማምጣት እንደምን ቀናት ቀደም ብላ ያስተዋወቃት ካርዲ ቢ የትኛው ዜማዋ ነበር? የካርዲቢን ቢን ዜማ የሙዚቃ ቃን አድማጮች ያውቁታል ብዬ አስባለሁኝ። ከሶስት ጊዜ በላይ የተጫወቅኩት ይመስለኛል በዚህ ፕሮግራም ላይ። ልክ ነህ አሉላ። ካርዲ ቢን ለየት ያደረጋት ቅድም ዳል ነው በአልበም ገበያ የሴት የራፕ አቀንቃኙ ሙዚቀኞች አብዛኛውን ጊዜ በቢልቦርድ ሰንጠረጅ ላይ እድል አይቀናቸውም፤ እና የሎረን ሂልን የገለበጠው የካርድ ቢ ዜማ ቦዳክ እያለው የተሰኘ ነው። እናድምጠው። If you wanna these expensive, these is red bottoms, these is bloody shoes. Hit the score. I can get them both. I don't wanna choose, and I'm quick cutting off, so don't get comfortable. Look, I don't dance now, I make money moves. Say I don't gotta dance, I make money move. If I see you now speak, that means I don't. I'm a boss to a worker. worker. Try make bloody moves. Now she That's say, that. she gon' do what or who? Let's find out and see. Cardi B, you know where I'm at. You know where I be. You Woo. in the club, just to party. I'm there, I get paid a fee. I be in and out them bands so much I know they tired of me. Honestly, don't give a f about who in front of me. to two mixtapes in six months. We're breaking as hard as me. I don't let these bother me, they yeah. see pictures, they say ghosts. Some who they tryna be. Look, I might just heal him some babe. I might just chill with your boo, I might just feel on your babe. My feel like a lake. He wanna swim with his face. I'm like, okay. okay, I let him get what he want He buy me east in La yeah. and then new wave, When are go best as a horse. I got the trunk in the front, I'm the hottest in the street. Know you probably heard of me. Got a bag and fix my teeth. Hope you know it ain't cheap. Pay my mama bills, I ain't got no time to chill. Think these dicks be mad at me, they baby father wanna build. They low, Woo. you can f with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the score, I can get them both, I don't wanna choose. And I'm quick, cutting off, so don't get comfortable. Look. ወደ ኬለው ግሩም የራፕ ዜማ ነው። ከታችኛው ህይወት የመጣች ምናልባት ታሪኳን በቀደሙ ፕሮግራሞች ለአድማጮች አካፍላ ይሆናል። ካልሆነም ሌላ ጊዜ እንደሚያገኙት ተስፋ አድርጋለሁ። ታዲያ ከዚህ አኳያ ሌሎች ዜማዎች በዚህ ዓመት የተወደዱት ሴትኞች የሆኑ ሰዓት ጥብቅ ሩጫም እንዳለበት ይገባኛል። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። ብርሃን ቶሎ ውጣ ያለች ነው። አብራችሁ ስለቆያችሁ አመሰግናለሁ። ሳምንት እንገናኛለን። ለዛሬ የመሰነበታችሁ በዚሁ ዜማ ይሆናል እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። i'm never gonna let you close to me even though you mean the most to me cause every time i open up it hurts so i'm never gonna get too close to you even when i mean the most to you in case you gonna leave me in the dark but every time you hurt me the list that i cry and every time you leave Chance. It's sad but it's true I'm way too good at goodbye. I'm too good at goodbyes I'm way too good at goodbyes i good I know you're thinking I'm heartless I know you're thinking I'm cold I'm just protecting my inner Sense. I'm just protecting my soul. I'm never gonna let you close to me, even though you mean the most to me. Cause every time I open up, it hurts. So I'm never gonna get too close to you, even when I mean the most to you. In case you go and leave me in the dirt. But if እሱ ተመልሷል ብዬ ነበረ በመግቢያው ያስተዋወቅኩት። ወዲሁም ጥሩ ሰዓት ላይ ነው የተመለስከው። የአውሮፓውያኑ አዲስ ዓመት ዋዜማ ላይ ነው። በሚቀጥለው ሳምንት አድማጮችህ ያገኘኋል። በእኔም በኩል አመስግኜ ልሰናበት። መልካም አዲስ ዓመት ለአንተም ለቤተሰቦችህም። አሉላ፣ ለአንተም እንደዚሁ መልካም አዲስ ዓመት። አድማጮች፣ የእኛንም እንግዲህ የቅዳሜ ምሽት ዝግጅታችንን በዚሁ እንቋጫለን። አቀናባሪያችን ብርሃን ኃይሉ ጋር ያስተናገድኳችሁ አሉላ ከበደ ነኝ። መልካም ምሽት። በዓሉን ለምታከብሩ አድማጮቻችን በሙሉ በድጋሚ እንኳን አደረሳችሁ። ደህና እደሩ።